ከኤስቤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቤስ ኮም ዩ አምሃሪክ ያግኙ። ከማኅበረሰብ ለማኅበረሰብ። በእስልምና እምነት ተከታዮች ዘንድ ቅዱስ በመባል ከሚታወቁት ወራቶች ውስጥ የረመዳን ጾም የሚስተናገድበት ዋነኛ ነው። የእምነቱ ተከታዮች ወሩን በጾም፣ በጸሎት በስግደትና በምጽዋት ያሳልፉታል። አገራችን ኢትዮጵያ የእስልምና እምነትንና አማኞችን በማስተናገድ ረገድ ቀደምት ከሚባሉት አገሮች አንዷ እንደመሆኗ መጠን የረመዳን ጾም ለእምነቱ ተከታዮች ብቻ ሳይሆን ለሌሎችም ተናፋቂ ነው። በተለይ ለረመዳን ጾም ማፍጠሪያ ተብለው የሚሰሩት በአይነትም በመጠንም በርከት ያሉት ምግቦች ከሌሎች ጋር በጋራ ተካፍለው የሚመገቧቸው ናቸው። እዚህ አውስትራሊያም የሚገኙ የእስልምና እምነት ተከታይ የሆኑ ኢትዮጵያውያን አውስትራሊያውያንም የረመዳንን ጾም እንዴት እያሳለፋችሁ ነው? ስንል በማፍጠሪያቸው ሰዓት ሜልበርን ከሚገኙት ከወይዘሮ ዛህራ ጣሂር፣ ወይዘሮ ራብሃ ከድርና አቶ ሐሰን ያሲን ቤት ስልክ በመደወል አነጋግረናቸዋል። የረመዳን ልምዳቸውን የምግብ አሰራራቸውን፣ ረመዳንና ኢድ አልፈጥር በአገር ቤትና በውጭ አገር ያለውን አንድነትና ልዩነት በተመለከተ አጫውተውናል። አብራችሁን ቆዩ። ወይዘሮ ዛሃራ ጣሂር፣ እንኳን አደረሰው ለረመዳን ጾም። ጾሙ እንዴት እየሄደ ነው? ጥሩ ነው፣ መልካም ነው። በጣም እንኳን አብሮ ደረሰን። ቆንጆ ነው ረመዳን፣ ደስ ይላል። ዘንድሮ የአየር ጠባዩም መቼ ነበር አይደለ? ብዙም አይሞቅም፣ ጥሩ ነበር ለጾሙ ዘንድሮ ረመዳን ጾም በጣም ደስ የሚል ነው። ቅዝቃዜው ራሱ ሁኔታው በአምና ተዘግቶ ስለነበር አሁን ስለተከፈተ በጣም እንደ አዲስ ነገር እስክትን ብለናል። የረመዳን ጾም ሲታሰብ ለጤና የሚሆነው ምግብ አስቦ መርጦ አዘጋጅቶ መስራት በአብዛኛው የእናቶች እህቶች፣ የሴቶች ስራ ነው እና ዛሬም አሁን አፍጦር ላይ ሆናችሁ ነው እያናገሩኝ ያሉት ከነ ቤተሰቡ እና የዛሬ አፍጦር ምን ይመስላል? ምንድን ነው የተዘጋጀው? ምግቡ ምን ይመስል ነበር? በጣም ቆንጆ ነው እንግዲህ ከቤቱ አታክልት ብቻ ይበላለን ስጋም ይበላለን። ሳምቦሳውም በስጋ ለብቻው፣ በምስር ለብቻው፣ በስብንችና በካሮትና ቺዝ ለብቻው ይዘጋጃል። የሳምቡሳው አይነት ራሱ ፈላፊልም ይባላል። ይሄ በሽንብራ የሚሰራ ፈላፊልም አለ። እንግዲህ ለሴቱ ትንሽ ከበድ ይላል ረመዳን ቀላል አይደለም ሴት ከባድ ነው ማለት እንግዲህ አሁን ከሰዓት በኋላ ክችን ከገባች እንግዲህ የሳምቡሳ ማዘጋጀት አለ የወጥ መስራት አለ ከዚያ ደግሞ ሰራታ ተጠባብ ሳምስ ታበቃሳለች ደግሞ ያንን ደግሞ ሰዓቱ ሳይደርሰባት አጸዳታ በሳህን አርጋ ሁሉም ነገር ማዘጋጀት አለባት ተምር አለ የሚጠጣ አለ እንግዲህ አንዳንድ ጊዜ የአገራችን አበሽን ማንረሳም ሁሉ ነገር እንግዲህ በየአይነቱ በየአይነቱ በዚያ ለልጆቹ ራሱ የሀገራችን ባህል እንዳይረሱ ከዚያው በግ ሁሉ መንገዳችን እያለን እያለ ይህን ይህንን ራሱ እነሱን እያሳየናቸው እናዘጋጃሉ። ቅድም ከምግቡ መካከል የጠቀሱት ነገር አለ ሳምቡሳ፣ ምስር የሚሰራ አለ፣ በስጋ የሚሰራ አለ፣ እንዲሁም ደግሞ በስፒነች እና በካሮት ስፒንች፣ ካሮት እና ቺዝ። እንዴት ነው የሚሰራው? ስፒንች እና ቺዝ፣ ያንን ካሮትን ትንሽ ከላጥሽ በኋላ ውሃ የፈላ ወተ፣ ከዚያ ትንሽ ስምልሽ፣ ከታትፈሽ፣ ከዚያ ይጨምራል፣ አይፈላም፣ ከዚያ በኋላ ይወጣል። ስፒንች ደግሞ እንቆርጠውና ትንሽ ከገንፈል ያለው ውሃ ገብተን ብለን ነው የምናወጣ አይቀቀሉ ቼዝን እየቆረጡ ከመሀል አድርገው ከሳምሳው ጋር በኦቨን ውስጥ ነው እንዲበስል የሚደረገው ወይስ ይጠበሳል በዘይት በዘይት እንጠብሳለን ያው ካርስሮን ስኳር ምናምን ያለበት ኦቨን ነው የምናረገው ኦይል የሚበላ ግን ኦይል እናረገዋል እንጠብሰዋል እርስዎ አገር ቤትም ኖረዋል እዚህም አገር ኖረዋል እና በተለይ በጾም ጊዜ ልዩነቱ ምን ይመስላል ከአመጋገብ ጀምሮ ስርአቱን የሃይማኖታዊ ስርአቱን በማስኬድ ያንን ሁሉ የምታደርጉበት አማራጩ አጋጣሚ ዋለዚህ አለ አልሐምዱላ ምንድን ነው የምታረጉት ልዩነቱ ምን ይመስላል በሀገር ቤት እና በዚህ መካከል ያለው እንደ ሀገራችን አይገኝም አገር ሀገር እዚህ ግን ያው አፈጠር ነው ምን አዘጋጀን ያው ጎረቤት ካለ ደግሞ እንግዲህ ጾመኛ ምናምን ከሆነ ደግሞ ጎረቤቶችን ምግቡን ከዚያ ከሰራ ነው እናከፋፍላለን ከዚያ በኋላ አጣጥበን ምን ብለን ወደ መስጊድ እንሄዳለን ግን ልጅ ያለው ሰው ግን መስጊድ አይሄድም አገራችን ጎረቤት አለ ይህልኝ ይባላል ሽማግሌቹን ካለ እንደገና ደግሞ አገራችን ደግሞ ኢትዮጵያ የታወቀ ነው። ሙስሊሙ ክርስቲያኑ አብሮ ነው። አሁን እነዚያ ጎረቤቶች ክርስቲያኖች ከሆኑ እነዚያ ልጆችን ከዚያ ትተሽ መሄድ ትችያለሽ። ሰግደሽ እስከምትመጪ ተንከባክቦ አብልቶ አጥ አጠጥቶ ይጠብቁሻል። ከዚህ ግን ማን አለ? ለወላጅ እንኳን ችግር ነው። ልክ ነው። ያንን ያንን በጣም ይሰማሻል። አገር አገር የሚመስል ነገር የለ ሀገርም፣ ሀገር እንዳገርም አይገኝ ቤተሰብ ሰላም እንዲሆን፣ ሰላም እንዲኖረን በተለይ ደግሞ ለአገራችን ሰላም፣ ለሕዝባችን ሰላም ያለንበትን ብቻ ለእኛ ሳይሆን ረመዳን ለሁሉ ነው ያለው ለሌለው እያካፈለ እየሰደደ አገር ቤትም ቢሆን የትም ይሁን ጸሎቱ ያሁን በጣም ክብዶ የሚያመጣው ያሁን ጸሎቱ ስለ አገር የሚያተኩርና አገራችንን ሰላም ያለን እህት ወንድሞቻችንን ሰላም እንዲሆንልን የሚ ጸሎት በጣም ጸሎት በጸሎት እንጠናለን። በዚህ በተለይ አሁን እንደ ትናንትናው ሀያ ሰባት መስጊድ ነው ያደር ነው ሰባት ሰዓት ተኩል የገባነ ያው ስምንት ሰዓት ጠዋት ነው የመጣ ነው። ወይዘሮ ረብሃ ከድር፣ እንግዲህ ጾሙ ምን ይመስል ነበረ? እንዴት ነው እየሄደ ያለው ጾሙ? በጣም አሪፍ ነው። አልሐምዱሊላህ በጾም ወቅት በተለይ ደግሞ የእናቶች የሴቶች ድርሻ በጣም ትልቅ ነው። በተለይ በምግቡ በኩል በአዘገጃጀቱ በኩል እና፣ በረመዳን ጾም ጊዜ እርሶ የሚያስደስቶት ምግብ የሚያዘጋጁት ምንድን ነው? በረመዳን ለእርሶ ምን ልዩ ባህሪ ጥሎ ያልፋል? በቃ ላይክ ምግብ ስትይ ማለት ለቤተሰብ ጋር አብረን ሸራር ከምንበላው ስፔሻል ላይክ ሳምቦሳውን ቢሆንም ሾርባውን በዛ ላይ ደግሞ የሚያስደስት ነገር ደግሞ የሌለው ሰው ለመስጠት ማብላት እሱ ነው። በጣም ሚያስደስት ለኔ። በጣም ሮሞዳን ሲመጣ መቼ መጣ ብዬ የሚጠብቀው በጉጉት እስከመጣ ጊዜ እሷን ለማድረግ አትክልቱ አለ፣ ፍራፍሬው አለ፣ ሳምቡሳው የሚጠባበሰው ነገር አለ፣ ጣፋጭ ነገሮች አሉ። በረመዳን ወቅት የሚሰሩት እና ለእርስዎ የተለየ ብለው የሚሉት አይነት ምግብ ለመስራትም ለሌላውም ሰርተው ቢያደርሱት ደስ የሚሉት ምግብ ምንድን ነው? ስጋና ዶሮ እዚ ሌላ ካለረለ በሩዝ ምናምን በስጋ የተጠበሰ ነገሮች ያው። ለምሳሌ እስኪ አንድ ምግብ ይስሩ። በዶሮ ለምሳሌ የሚሰራ ምን ነገር አለ? በቃ ለ ይሄ ዶሮ ማሽ ይባላል። ላይክ እንደዚህ ዶሮ ላይ ላይክ ሮስት ሆኖ የሚሰራ እና በሩዝ በስቲክ ራይዝም ይሆናል። በብሽት ቦር ራይዝ ብዙ የለውም ኦይል ምናምን ሰው ላይክ እንደ ስቲ ማርከች በጣም ይጣፍጣል። በረመዳን ወቅት ለሴቶች ስራ ይበዛል ምግብ ማዘጋጀቱ እና እንዴት ነው እሱስ፣ እንዴት ነው የሚቋቋሙት? ደስ ይለላይ ቀላርለ ቻንሱ አንድ ጊዜ በአመት ስለሆነ ሩቲኑ ስላለን በደስታ ነው የምንሰራ ሁሉ ነገር። ልጆችስ፣ የልጆች ድርሻ ምንድን ነው? በረመዳን ወቅት ከእናንተ ጋር ቁጭ ብለው አብረው ሲያፈጥሩ ስሜታቸው ምን ይመስላል? በጣም ደስ ይላቸዋል። ላይ ጋዘሪን ሆነን ሁላችን በአንድ ጊዜ ስንበላ ምናምን በቃ ደስታውን በጣም የማይችሉትም። በዛም እንነግራቸዋለን። ከኢትዮጵያ ቢሆንም ሁሉም እስላሙም ክርስቲያኑም አብረው ነው የሚበሉ የሚጠጡ። ሮመዳንም ቢሆንም የኛው ሮመዳን የእስላም ሮመዳን ቢሆንም እስላሙም ክርስቲያኑም አብረንን ምናፈጥርን መጥተው ያፈጥራሉ። ቡና ምናምን ይጠጣል። ከዛ በኋላ እንደገና እኔማ ሱዳን ስለተወለድኩ ደግሞ ስለ ሱዳንም እነግራቸዋለሁ። ሮመዳን ከውጭ ሆኖ ነው የሚበላ፣ ምግብ ይዘው ወጥተው ከውጭ ሰው ሁሉ ወንዶቹ ልጅ ያለው ሁሉ ይዘው ወጥተው ደጅ ነው የሚያፈጥር ምናምን ብለን እንቅራቸዋለን። በጣም ደስ ነው የሚላቸው። በቃ ሁላችን አብረን ስለ ቁጭ ምንል በቃ ደስ ይላቸዋል። ያላየሽውን ሰው በስንት ዓመት በሱ ጊዜ ስታዩ በጣም ደስ ይልሻል። አንዳንዴ በውጭ ሀገር ረመዳንን ጾም መጾም እና በሀገር የትኛው ይበልጣል፣ የትኛው ያስደስታል? አዎ የሀገር ቤት ደስ ይላል። ስፔ በቃ የሱዳንም ቢሆን ኢትዮጵያንም በጣም ይበልጣል ከሱዳን ላይክ ኢትዮጵያ ላይ በጣም ደስ ይላል። ቃ ሰውን ሁሉ ለባብ ሰው ምን ብሎ በቃ ያለው አብረው በልቶ ጠጥቶ ይስ አሜዚ አረ ላይ ቀላረን እንዴት አርጌ በጣም አሪፍ ነው። ከውጭ ሀገር ሰው ነው እንደዛ አይሆንም። ባለረ ወደ ሰላት ስንሄድ ስንሰግድ ጠዋት ሁሉ ሰው ድገናኛል የምናለን። ከዛ በኋላ በቃ ይ ቤተሰብ ጓደኛ ምን ሄደን ዘይረም፣ ከዛ ቀጥሎ ስራ ነው ምን ውጭ ሀገር ነው ያለን፣ እያንዳንድ ስራው ይመለሰል። በሁለተኛው ቀን አገር ቤት ሲሆን ደስ ይላል። ሶስት ቀን በቃ ቤት እንግዳ የመጣ የሄደ ነው ምን ያለ ነው ጥሩ ነበረ። ዛይዛ ጡሚ ያለው ለሶስት ጊዜ ሀገር ቤት እና በጣም ያምራል። ملكم يزوم وقتنا يزوم يصوم to الفتر بعلن welcome to our home, welcome من our ربها كدر to our رمضان welcome to our home, welcome شهر, شهر الغفران رمضان شهر አቶ ሐሰን ያሲን፣ እንደሚታወቀው ያለንበት ወቅት የረምዳን ጾም ወደ መጠቃለያው ሳምንት የምንገባበት ወቅት ላይ ነው ያለነው። አሁን ከእርሶ ጋር ፕሮግራማችንን እየሰራን ባለን ሰዓት ማፍጠር በምታደርጉበት ሰዓት ላይ ነውና ያለው ሁኔታ ምን ይመስላል? የቤተሰቡ ድባብ ምን ይመስላል? እንዴት ነው? በተለይ ደግሞ በውጭ ሀገር ሆናችሁ ጾሙን ጾሞ ሰብሰብ ብሎ ከቤተሰብ ጋር ማታ ስታፈጥሩ ያለው የቤተሰብ ሁኔታ ምን ይመስላል? አልሐምዱሊላ የጾሙ ነገር በጣም በጣም ውብ የሆነ ሰዓት ነው እያሳለፍን ያለነው። አልሐምዱሊላ፣ አሁን ያው መገባደጃው የመጨረሻ አስር ቀናቶች ደርሰናል። አሁን ወደ ሐሙስ አካባቢ ያልቃል ማለት ነው እንሻ አላህ። በጣም ደስ ይላል። ከቤተሰብ ጋር እንዲሁ ከሀገር ርቀሽ ከወገን ርቀሽ ቢሆን ያው እዚህም ሌሎች ወገኖቻችን አሉ፣ ቤተሰቦቻችን አሉ። አንድ ቀን ከእኛ ቤት፣ አንድ ቀን ከነ ማዘር ቤት ወይም ከናቴ ቤት እየመጣነ እናፈጥራለን ማለት ነው። አልሐምዱሊላ ጾሙ በጣም ደስ ይላል። በጾሙ ወቅት የወንዶች ድርሻ ምንድን ነው? በቤት ውስጥ ያው እንደሚታወቀው ተጨማሪ የሆነ ስራ ነው የሚኖረው። በጾም ሰዓት ምግቡም፣ ሁሉም ነገር በርከት ይላል የሚሰራውም የወንዶቹ ውስጥ ድርሻ ምንድን ነው? የሚመስለው በሴቶች ላይ መቼም ትንሽ ጫን እንደሚል ሁላችሁም ሳታውቁት አትቀሩ። ልክ ነው። በጾሙ ጊዜ ያው በጣም ለቤተሰብ ምግብ ይዘጋጃል። እንዲሁም ደግሞ ለእኔ ብጤዎች ራሳቸውን ሰርተውም ሆነ በኢኮኖሚ ትንሽ ዝቅ ያሉ ሰዎችን ምግብ በማዘጋጀት በየቤቶቻቸው በማድረስ ተጨማሪ ምግብ የምንሰራበት አጋጣሚ ይኖራል። በተለይ ረመዳን ላይ እነዛም የተዘጋጁ ምግቦችን ለሚገባቸው ሰዎች በማድረስ እንዲሁም ደግሞ የተለያዩ ነገሮችን በመላላክና ከቤትም ደግሞ ሴቶችን በስራ በማገዝ ወይም እቃ በማጠብ ሊሆን ይችላል። ወይም በቃ እነሱ በሚያዙን እና እነሱ በሚፈልጉት ነገር በመገኘት እና በማገዝ በተቻለ መልኩ ለማገዝ እንሞክራለን ማለት ነው። ሴቶችን በተለይ ደግሞ ይሄ የረመዳን ጾም ዓለም አቀፋዊ ይዘትም ያለው እንደመሆኑ መሆኑ መጠን እዚህ ጾሙን ጊዜ ማሳለፍ እና አገር ቤት ያለው ሁኔታ ምን ይመስላል? ልዩነቱ ምን ይመስላል? ድባቡ ምን ይመስላል? ያው ልዩነቱ በኢትዮጵያ ውስጥ ብናሳልፈው ሁላችንም ኢትዮጵያውያን እንደ መሆናችን መጠን ትንሽ ሁሌም አንድ አይነት ሆኖ ይታይሻል። ግን ከሀገር ደግሞ ትንሽ ወጣ ብለሽ ስታዩ ከተለያዩ ሀገር ዜጎች፣ ከተለያዩ ባህል፣ አለባበስ፣ ምን የምግብ አሰራር ያላቸው ዜጎች ጋር ትቀላቀያለሽ። እንደዛ ሲል ሲሆን ደግሞ በጣም ዳይቨርስ ይሆናል። በጣም በቋንቋ በባህል የማታውቂያቸው ሰዎች ጋር እንዲህ አብረሽ ስታፈጥሪ አብረሽ ስትጾሚ ወይም አብረሽ ስትሰግጂ ረመዳኑ ደግሞ የመጨረሻ ትልቅ ውበት ያላብሰዋል። ሀገር ቤትም ቢሆን እንዲሁ በተለያዩ ምግብ አይነቶች እንዲሁ ለምሳሌ አማራ አካባቢ የሚሰሩ ምግቦች እንደዚህ ትግራይ ክልል የሚሰሩ ምግቦች ወይንም ኦሮሚያ ክልል እንዲሁም ሌሎች ጎሳዎች የሚሰሩ ምግቦችም ሆነ አለባበስ ዘይቤዎች እንዲሁ ረመዳን ያላብሰዋል ግን ዞሮ ዞሮ ኢትዮጵያውያን መሆናችን አንድ ያደርገናል ከኢትዮጵያ በወጣሽ ጊዜ ደግሞ ከተለያዩ አገር ዜጎች ጋር ስትጾሚ ስታፈጥሪ አብረሽ ስትሰግጂ በጣም ስሜት አለሁ በተወሰነ መልኩ በተለይ የስጋ ዘመድ ከሌለሽ ወጣ ብለሽ የስጋ ዘመድ ይናፍቅሻል፣ ቤተሰብ ይናፍቅሻል። እናት አባት፣ እህት፣ ወንድም፣ አክስት፣ አጎት የስጋ ዘመድ ሲሆን ደግሞ ነገሩን ትንሽ ይመችሻል። ቢሆንም ግን ይሄ ነገር ዓለም አቀፍ ይዘት ስላለው የትም ቦታ ሄደሽ እዚህ ሀገር የትም ቦታ መስጊድ አለበት ቦታ ሄደሽ ብትሰግጂ ብታመሺ፣ ብታድሪ ሁሉም ጋር ሰላም አለይኩም አለይኩም፣ ሰላም ሰላም፣ ለአንተ ይሆን ሰላም ለአንተ ይሆን እየተባባለ የሚወጣበት የሚገባበት ጊዜ ነው። ያን ያክል ብዙ ብቸኝነትም ሆነ ሌላ ነገር አይሰማሽም። ግን ያው እንደ ስጋ ዘመድ ደግሞ የሚሆን የለም። የትም ቦታ ብትገቢ ስጋ ዘመድ ቢኖሩሽ የበለጠ ደስ ይልሻል። ከሌለ ደግሞ አልሐምዱሊላህ፣ ሁሉም ነገር ሰላም ነው፣ ይመችላል። እናመሰግናለን አቶ ሀሰን ያሲን፣ ጾሙ በሰላም ተጠናቆ ደግሞ ለኢድ አልፈጥር በሰላም እንዲያደርሳችሁ ምኞታችን ነው። አመሰግናለሁ። እጅግ አመሰግናለሁ ወይዘሮ ማርታ በዚህ ፕሮግራሞች ላይ እንዲሁ በቤታችንም መገኘት ብትች በጣም ደስ ይለናል። ወደፊት ይህንን ነገር እናደርጋለን ብለን እናስባለን። እንደዚህ በስልክ ደውለሽ ደግሞ ፕሮግራሙንም ስላስዋወቅሽና በዚህም እንደዚህ አቅርበሽ የተለያዩ ጥያቄዎችን ስለጠየቅሽና እጅግ እጅግ እናመሰግናለን እና በቤተሰቤ ስም በጣም እናመሰግናለን እዳለሁኝ በዚህ ረመዳን ላይ በመተሳሰብ በመፈቃቀር እንዲሁም በመተዛዘን ላሳለፍ ነው መላ የመልቦርን ሙስሊም ኢትዮጵያውያን ኢድ ሙባረክ ብዬ መናገር እፈልጋለውኝ። እንሻ አላህ ይሄን አመት ሆነ መጪውን አመት እንዲሁ በዚህ አይነት ድባብ ውስጥ በፍቅር በጸሎት እንዲሁም በመተባበር ና በመተጋገዝ እንዳሳለፍ ነው ሁሉም መጪውን አመታቶች በሙሉ በዚህ ሁኔታ እንድናሳልፈው ምኞቴ ነው እንሻ مبارك له لا السلام عليكم ورحمه الله وبركاته رمضان رمضان شهر الرحمه شهر الغفران وزرو زهرات أهير وزرو ربها كدرنا أتو حسن ያሲን ስለነበረን ቆይታ እጅግ በጣም እናመሰግናለን። የረመዳን ጾም ተጠናቆ የኢድ አልፈጥር በዓልን በሰላም እንድትቀበሉ ምኞታችን ነው። በድጋሚ ምስጋናችን ይደረሳችሁ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ላይክ ያድርጉ፣ ያጋሩ። አታያዩንስቱ ኤስፔስ አማርኛ በፌስቡክ